የባህል መድረክ የኢትዮጵያ ታሪክ ተማሪ ነበርኩ። ወደ ኢትዮጵያ ለመጀመሪያ ጊዜ የሄድኩትም በ1943 ነው። ኢትዮጵያ ለመኖር ወስኜ ጓዜን ጠቅልዬ ኢትዮጵያ የገባሁት በ1948 ነው። በዚያን ጊዜም የአዲስ አበባ ዩኒቨርሲቲ አስተማሪ ነበር። ባለቤቴ ሪታ ደግሞ በኢትዮጵያ ብሔራዊ ቤተ መጻሕፍት ውስጥ ትሰራ ነበረ። በዚያን ጊዜ ታዲያ ኢትዮጵያ ውስጥ ለዘጠኝ ወር እንቀመጥና ትምህርት ቤት ሲዘጋም የበጋ እረፍታችንን ለሁለት ወራት ገደማ እናሳልፍ የነበረው ለንደን ብሪታንያ ውስጥ ነበር። የኢትዮጵያ ታሪክ ተመራማሪና ኢትዮጵያን ወዳጁ ፕሮፌሰር ሪቻርድ ፓንክረስት በጎርጎሮሳውያኑ 2007 ዓ ም በለንደን ለሚገኘው የኢትዮጵያ ቅርስ ማበልፀጊያ ማህበር ከሰጡት ሰፊ ቃለ ቃለምልልስ የተወሰደን ነበር ያደመጥ ነው። ጤና ይስጥልኝ አድማጮች እንደምን ሰነበታችሁ? ዘለግ ዘለግና ቀዝቀዝ ብለው በመናገራቸው የሚታወቁት የኢትዮጵያ ወዳጁ ፕሮፌሰር ሪቻርድ ፓንክረስት የኢትዮጵያን ማንነት በድምቀት ለዓለም ያሳወቁ፣ ታሪኳን የተናገሩና የመሰከሩ ስለ ኢትዮጵያ የተከራከሩ ትልቅ ምሁርና የኢትዮጵያ ሀብት ናቸው። በዕለቱ ዝግጅታችን የፕሮፌሰር ሪቻርድ ፓንክረስትን ማንነት እንዘክራለን። መልካም ቆይታ ሰራቸው በኢትዮጵያውያን ዘንድ ሲታወስ የሚኖረው ፕሮፌሰር ሪቻርድ ፓንክረስት ለኢትዮጵያ የነበራቸውን ዓላማና ከእናታቸው ከሲልቪያ ፓንክረስት የተቀበሉትን ቃል ኪዳን ለኢትዮጵያ ታማኝ አገልጋይ በመሆን አልፈዋል። በዩኤስ አሜሪካ መዲና ነዋሪ የሆኑት የፀሐይ አሳታሚ ድርጅት መስራችና ባለቤት አቶ ኤልያስ ወንድሙ ሪቻርድ ፓንክረስት እና ቤተሰቦቻቸውን የሚያውቋቸው ገና በልጅነት እድሜያቸው ነው። የምንተዋወቀው አገር ቤት እያለሁኝ ከልጃቸው ካሉላም ጋር ተዋወቅ ነበረ። የኢትዮጵያ ቅርስ ባላደራ ማህበር በሚቋቋምበት ጊዜ ከመስራች አባላቶቹ አንዱ ነ የነበርኩኝ። እንደውም እሳቸው ከቶ ደበበ ሀብተ ዮሀንስ ጋር ፕሬዚደንት እና ምክትል ፕሬዚደንት ነበሩ እና እኔ ደግሞ የአባላት ጸሐፊ ነበርኩኝ። በዛ ነው በጣም በቅርቡ ለመስራት እና እንደ ብዙ ሰው በጣም በትልቁ ያልኩ ከሚመለከቷቸው ወጣቶች አንዱ ነበርኩኝ ና በዛ ነው እንግዲህ እውቀታችን። በህትመት ስራ ላይ ሳለው ከፈረንጅም ካበሻም በርካታ ምሁራንን ለመተዋወቅ እድሉ ነበረኝ። እንደ ሪቻርድ ፓንክረስት አይነት ምሁር ግን አላየሁም ያሉን የፀሐይ አሳታሚ ድርጅት ባለቤት አቶ ኤልያስ። በመቀጠል ፕሮፌሰር ፓንክረስት ምናልባት ብዙ ሰዎችን ለማግኘት በዚህ በጋዜጠኝነት በሰራሁባቸው ብዙ አመታት፣ ከዛም በኋላ ደግሞ አሁን ደግሞ በአሳታሚነት ለረጅም አመት እየሰራሁ ነው እና ብዙ ሰዎችን ለማግኘት ድሉ አጋጥሞኛል። እንደሳቸው አይነት ሰው በህይወት አጋጥሞኝ አያውቅም። እየሰሩ የነበሩት ስራዎች ከመጨረሻው ድረስ አላቆመም። እኔ ከማረፋቸው አምስት ቀን በፊት ደብዳቤ ልከውልኝ ነበረ፣ ኢሜል ልከውልኝ ነበረ። ኢሜሉ የሚለው ምንድን ነው? አንድ አሁን መጨረሻ ያሳተምላቸው መጽሐፍ አለ። ኬንያ በቅኝ ግዛት ስር በነበረችበት ሰዓት ስለ ኬንያ የጻፉት ትንሽ መጽሐፍ ነበረች። የእሱን አዲስ መግቢያ ጥፈው ከእንደገና እንድናሳትምላቸው ጠይቀውኝ ያሳትም የላቸው ነበር እና ኮፒ ደርሷቸው ያንን ኢሜል የላኩት እና ኢሜሉ ላይ ነው የሚለው እናቴ ስለ ፋሽስት ጣሊያን የጻፈቻቸው ጽሁፎች አሉ። እነሱን በመጽሐፍ መልክ እያዘጋጀሁ ነው እና ሌላ ክልሆይ ነው የሚሉት እንግዲህ ያንን ደብዳቤ መልስ ከሰጠሁኝ ከአምስት ቀን በኋላ ነው ያረፉት። እስከዚህ ሰዓት ድረስ ይሰሩ ነበረ። ሌላም መጽሐፍ እንደዚሁ አብረን እየሰራን ነው። ይሄ የኢትዮጵያ ትዝታዎቻችን የሚለው መጽሐፋቸው እሳቸውና ባለቤታቸው ሪታ ፓንክረስት ሰርተው የዛሬ ሶስት አመት ከባቢ ያሳተምነው መጽሐፍ አለ። የእሱን ሁለተኛ ክፍልም እየሰሩ ነበር ነበረ እና፣ እንደሳቸው መሆን ቢቻል ምለም ነው። ትልቅ ነገር ነው። ትልቅ ሰውን ያጣ ነው። የታዋቂ ኢትዮጵያውያንን የህይወት ታሪክ በፊልምና በፎቶ በመቅረጽና ና በማስቀመጣቸው የሚታወቁት በለንደን የኢትዮጵያ ቅርስ ማበልጸጊያ ማህበር ሊቀመንበር አቶ አለባቸው ደሳለኝ በበኩላቸው ከሪቻርድ ፓንክረስት ጋር የሩቅ ጊዜ ትውቃላቸው ልበ ኢትዮጵያዊውን የታሪክ አዋቂን በተለያዩ ጊዜያት በመቶዎች የሚቆጠሩ ፎቶግራፎችን አንስተዋቸዋል። የኢትዮጵያን ታሪክ እንደ ሪቻርድ ፓንክረስት በጥልቅ የተመራመረ ምሁር የለም ሲሉ ነው አቶ አለባቸው ለሪቻርድ የሚመሰክሩት። የኢትዮጵያን ታሪክ በተመለከተ በእኔ የግንዛቤ ደረጃ እንደ ፕሮፌሰር ሪቻርድ ፓንክረስት ያክል በርካታ መጻሕፍቶችን የጻፈና በጥልቅ የተመራመረ ያለ አይመስለኛል። ስለ ኢትዮጵያ ታሪክ በተለያዩ ትኩረቶች፣ በባህል በኢኮኖሚ ታሪክ፣ በተለየ ማህበረሰቡን አኗኗር መጠነ ሰፊ ምርመራ በማድረግ ጥናታዊ ጽሁፎችን ያበረከቱ ታላቅ ታሪክ ምሁር ናቸው። ከምርምር በተጓዳኝ ፕሮፌ ፕሮፌሰር ሪቻርድ ፓንክረስት በተለይ በባዕዳን የተዘረፉትን የኢትዮጵያን ቅርሶች ለማስመለስ ጠንክረው የሰሩ ለውጤትም የበቁ ፕሮፌሰር ናቸው። የአክሱም ሀውልት አስመላሽ ኮሚቴ ሆነው ባገለገሉበት ወቅት የመቅደላ ታሪካዊ ቅርሶችንም አስመላሽ ማህበር ብለው መስርተው እዚሁ በብሪታንያ በከፍተኛ ቁርጠኝነት ይንቀሳቀሱ የነበሩ ታላቅ የታሪክ ምሁር ናቸው። ፕሮፌሰር ሪቻርድ ፓንክረስት። አቶ አለባቸው ሪቻርድ ፓንክረስትን እየተረጋጉ ነገርን በጥሞና የሚያጤኑ ሰው ሲሉ ይገልጿቸዋል። ትውውቃቸውም ሪቻርድ ፓንክረስት የአክሱም ሀውልትን ለማስመለስ ዘመቻ ላይ ሳሉ ነበር። እንግዲህ ምንድን ነው ከኔም ጋር በደንብ ልብ ለልብ የተግባባ ነው። በአንድ ወቅት የአክሱምን ሀውልት ለማስመለስ እሳቸው ባደረጉት ዘመቻ ለንደን ላይ አብሬያቸው በጣሊያን ኤምባሲ ውስጥ ነበርኩና ከፍተኛ የተቃውሞ ሰልፍ ካሰማን በኋላ በእሳቸው መኖሪያ ቤት በግል ተገናኘን። ብዙ ነገሮችን ተጨዋወትን። እኔም መኖሪያ ቤትን እንዲጎበኙ ጋበዝኳቸው። ከባለቤታቸው ከ ከሬታ ፓንክረስ ጋር ነበረ አብረው የመጡት። እንደ ፕሮፌሰሩ በጣም ጥልቅ የሆኑ ሰው ናቸው። ሳይጣደፉ በጣም የተረጋጉ ሰው ናቸው። ጊዜ ወስደው የሰበሰብኳቸውን ቅርሶች ካዩ በኋላ የተሰማቸውን ጥልቅ ደስታ ገለጹልኝ። የት እንደገዛዋቸው እንዴት እንደሰበሰብኳቸው፣ ሪስቶቹን ሳይቀር አሳየኋቸው። በጣም በጣም እጅግ በጣም ተደነቁ። ብዙዎቹን በታሪክ ባውቃቸውም ለማየት ፈልጌ አላገኘኋቸውም ነበረ ድንቅ ስራ ነው የሰራው በማለት አደነቁኝ። እኔንም ደስ ብሏቸው ተለያየን ማለት ነው። ጠዋት ስነሳ የሚገርምሽ ነገር ቢኖር የጻፏቸውን መጽሐፍቶች በሙሉ ማለት ይቻላል አንዳንድ ኮፒ መጽሐፍቶቻቸው ላይ ደግሞ እየፈረሙ በካርቶን ሙሉ አሽገው በታክሲ ላኩልኝ ቤቴ ድረስ ማለት ነው። እጅግ በጣም ማመን እስከሚያቅተኝ ድረስ ነው የተደሰትኩ እና ከዚያ በተጨማሪ በጣም የሚያበረታታ የጽሁፍ ማስታወሻም አክለው ነበር የላኩልኝ እንድበረታ፣ ተስፋ እንዳልቆርት ጠንክሬ ደግሞ የኢትዮጵያን ታሪክ ቅርስ እንድሰበስብ አደራ ጭምር ነበርና ከዚያ በኋላ ነው እንግዲህ ወዳጅነታችን አይነት ሁኔታ እየቀጠለ ሄደ። ከዚያ ልጃቸውም ዶክተር አሉላ ፓንክረስትም ባለቤታቸውም ወይዘሮ ቆንጅትም እንዲሁም የልጅ ልጆቻቸውን ጨምረው ላኳቸው በመምጣት እኔ ቤት ውስጥ እንግዲህ ቅርሶቹን ጎበኙ። ስለዚህ በተለያዩ አጋጣሚዎች ደግሞ ፕሮፌሰር ለንደን ውስጥ በሚደረጉ ዝግጅቶች ላይ እንገናኝ ነበረ። በዚህ አጋጣሚ የሕይወት ታሪካቸውን እንድሰራ እና ቃለመልስ እንድናደርግ ጠየኳቸው። ፍቃደኛ ሆኑ። እንግዲህ የዛሬ አስር አመት ገደማ ነው ጥያቄዎችን አዘጋጅቼ ከሳቸው ጋራ በጣም በጣም ወዳጅ የነበሩት ነፍሳቸውን ይማራውን ሞተዋል። ሊቀ መምህራን አበባዊ ግዛውን በሚሄድ በመሄድ ቃለ ምልልሱን እሳቸው እንዲጠይቁ በማድረግ ያው እኔ ካሜራ እየቀረጽኩላቸው ደስ የሚል ጊዜ አብረን ያሳለፍን ማለት ነው። አቶ አለባቸው ደሳለኝ ሪቻርድ ፓንክረስትን ቃለ ምልልስ በማድረግ የቀረጿቸውን የቪዲዮ ምስል ከአምስት ቀናት በፊት በዩቲዩብ ድረገጽ ላይ ለተመልካች ለቀዋል። ፕሮፌሰር ሪቻርድ ፓንክረስት ኢትዮጵያን ከመውደድ ባሻገር ከአብራካቸው የወጡትን ልጆች ስምም ኢትዮጵያዊ አድርገዋል። ልጃቸውም ኢትዮጵያዊት ሴትን ነው ያገቡት። በዚህም እንደሚኮሩ ሪቻርድ ፓንክረስት ተናግረው ነበር። ኢትዮጵያዊት ሚስት ስላለው በጣም ኩራት ይሰማኛል። በገሚስ ኢትዮጵያዊ የሆኑ የልጅ ልጆችም አሉን። እንደኔ እምነት በመጀመሪያ ኢትዮጵያን የተዋወቀችው እናቴ በኢትዮጵያ ባህል ጥናታዊ ጽሑፎች በመማረኳ ይመስለኛል። ይህም ሁሉ ነገር ብታውቅ በጣም ደስ ይላት ነበረ ግን በጣም ነው ቀድማ የሞተችው። ባለፈው ማክሰኞ በተፈጸመው የቀብር ስነስርዓት ላይ ንግግር ያደረጉት የፕሮፌሰር ሪቻርድ ፓንክረስት ልጅ አሉላ ፓንክረስት አባቴ ከእግዚአብሔር የተሰጠው ተልእኮ ኢትዮጵያን ማገልገል ነበር ሲሉ መናገራቸው ለኢትዮጵያዊ ኩራት። ወዲህም የታሪክ ተመራማሪው የሪቻርድ ፓንክረስት በሞት መለየት አሳዝኗል። ሲያሳድገን ለኢትዮጵያ ታሪክና ባህል ያለውን አክርቦት አስተላልፏል። እኔን አሉላ ብሎ ሲሰይመኝ እህቴን ደግሞ ታሪክ ብሎ ስም አወጣላት። አባቴ ሕይወቱን በሙሉ ያሳለፈው በጥናትና ምርምር ነበር። ከዚህ ባሻገር ከኢትዮጵያ በሀያላን ቅኝ ገዢ አገራት የተዘረፉ ቅርሶችን በተለይ ታቦታት፣ መስቀሎችን፣ ብራና ወዘተ ለማስመለስ ያለሰለሰ ጥረት ያደርግ ነበር። ለበለጠና ለተሻለ ዕውቀት መጣር እንዳለብን እየመከረን፣ ገና ብዙ ሥራ እንደሚጠብቀን ያስተምረን ነበር። ወይዘሮ ሲልቪያ ፓንክረስት እንግሊዛዊቷ የኢትዮጵያ ጀግና ሲሉ የፕሮፌሰር ሪቻርድ ፓንክረስትን እናት አጭር የህይወት ታሪክን የጻፉት በሰሜን አሜሪካ ነዋሪ የሆኑትና በዓለም አቀፉ ህብረት ለፍትህ የኢትዮጵያ ጉዳይ ተጠሪና የጣሊያን መንግስት ለኢትዮጵያ ካሳ እንዲከፍል በመሟገት ላይ የሚገኙት አቶ ኪዳን ያለማየሁ የፕሮፌሰር ሪቻርድ ፓንክረስት እናት ሲልቪያ ፓንክረስት አዲስ አበባ መስከረም 27 1960 ዓ ም ከዚህ ዓለም በሞት መለየታቸውና ወለተ ክርስቶስ ተሰኝተው እንደ ታላቅ አርበኞች በመንበረ ጽባወት ቅድስት ስላሴ ካቴድራል አስክሬናቸው ማረፉን ተናግረዋል። የሃምሳኛ ሙት ዓመታቸውም መስከረም 17 ቀን 2003 ዓ ም ነበር የዋለው። ፕሮፌሰር ሪቻርድ ፓንክረስት ጋር የቅርብ ግንኙነት ማለት ነበረ እና ስለ እናቱ ምስስ ሲልቪያ ፓንከስት የአምሳኛው ሞት አመት በአለም አቀፍ ደረጃ እንዲዘከር ጥረት አድርጌ ነበረ። በዛ ምክንያት በጣም በጣም ተቀራርበን እና ተዘጋጅቶ የነበረው ልዩ ልዩ ከተሞች እዚ አሜሪካ፣ እንዲሁም ለንደንም፣ አዲስ አበባም ቅዱስ ስላሴ ቤተ ክርስቲያን ነው ተከናውኖ የነበረው ና ፕሮፌሰር ሪቻርድ ፓንከስት በተገኙበት ነው ለንደንም አዲስ አበባም የተከናወነው እና ሲልቪያ ፓንከስትን ታሪክ እንግዲህ ከሀያ አመት በላይ ነው። ማንኛውም ጀግና ለኢትዮጵያ፣ በእውነቱ በፋሽስት ጣሊያን ወረራ ጊዜ የተፈጸመውን ከዚያም በኋላ በልዩ ልዩ መንገድ ሐኪም ቤት እንዲቋቋም ነርሶች እንዲሰለጥኑ ብዙ የሴቶች መብት እንዲሻሻል ጣሊያን ሀገር ሄዳ ፋሽስቶች ፈጸሙትን በደል ታየች። በኋላ በዚህ በጣም ተቆጭታ በኢትዮጵያ ጠበቃ ሆና በያለበት ጂኒቫ ልዩ ልዩ ቦታ እየሄደች ትሟገት ነበር እና ልጇንም በራሷ ስም ፓንከስት ያለችው በዛ በዛ ምክንያት ነው። አቶ ኪዳኔ ባቀረቡት በዚህ ጽሁፋቸው ሙሉ ሕይወታቸውና ዓላማቸው ኢትዮጵያን ያደረጉት ሲልቪያ ፓንክረስት እንግሊዝ ሀገር በስደት ይኖር ከነበረ ኢጣሊያዊ ከሲልቪዮ ኮሪዮ ጋር ተፋቅረው ሪቻርድ ፓንክረስት መወለዳቸውን አስቀምጠዋል። የፀሐይ አሳታሚ ድርጅት መስራች እና ባለቤት አቶ ኤልያስ ወንድሙ ፕሮፌሰር ሪቻርድ ፓንክረስት ኢትዮጵያን አንግበው በዓለም መድረክ የቀረቡ እንደ ቴዎድሮስ አይነት ወኔ አሊያም የሚኒሊክን አይነት ብልሃት ያላቸው ይሏቸዋል። ምናልባት ኢትዮጵያ ባለፉት ሃምሳ ዓመታት ውስጥ ብዙ ምሁራኖችን አፍርታለች፣ ግን የኢትዮጵያ የዚህ የዘመናዊ ትምህርት ቀለማቸው ነጭ ሆኖ ከውስጣቸው አበሻ ሆነው ምናልባት የቴድሮስን አይነት ወኔ የሚኒልክን አይነት ብልሃት ኖሯቸው በዝምታ በቀስታ አነጋገር በለዘብተኝነት፣ ግን በውስጣቸው ባለ ትልቅ እሳት የኢትዮጵያን ማንነት በዓለም ላይ ያቀጣጠሉ፣ ሽባዋን ያበሩ፣ ታሪኳን የተናገሩ ትልቅ ትልቅ ምሁር ናቸው። ስለ ኢትዮጵያ ቅርስ መመለስ ከእንግሊዝ ከትውልድ ሀገራቸው ጋር ወይም ደግሞ ከጣሊያን የአባታቸው አገር ጋር ከእንግሊዝ ከእናታቸው አገር ጋር ሲፋተጉ የቴድሮስ አይነት ወኔ ነው የምታይባቸው። ትልቅ መታደል ነው። እንደዛ አይነት ሰው በለጋ አድሜ አግኝቼ ተተዋውቄ ቤተሰብ ሆኜ ለማደግ መቻሌ፣ የሰጡኝንም ሌገሲ ለመቀጠል ሙከራ ማድረጌ መቼም ትልቅ እድለኛ ነኝ ብዬ አምናለሁኝ። አቶ ኤልያስ ወንድሙ ስለ ሪቻርድ ፓንክረስት አንድ ከአእምሯቸው የማይፍቁት ትውስታም አላቸው። በአንድ ወቅት ጀርመን ሀገር የሚኖር አንድ አጎቴ መጽሐፍ እንድልክለት፣ ፓንክረስት የጻፉት መጽሐፍ ነው እና እሱን እንድልክለት ጠይቆኝ ገበያ ላይ ያጣሁት እና በአጋጣሚ ጊዜ ከእሳቸው ጋር አንድ ቦታ ስንሄድ ኢትዮጵያን ሮያል ክሮኒክል የሚለውን መጽሐፍ እንዴት ማግኘት እችላለሁ? ብዬ ጠየቅኳቸው። ማን ነው የጻፈው? አላውቀውም አሉኝ። ደንግጬ አይ እርስዎ ነዎት የጻፉት አልኳቸው እና አላስታወሱትም። ባለቤትየው እየነዱ ነበር እና በዚህ ጊዜ የጻፍከው መጽሐፍ ነው ሲሏቸው ኦ እሱ መጽሐፍ ማን እንደወጣ ነው ያለቀው አሉኝ እና ከኋላ ተቀምጬ አስታውሳለሁ እንዴት እንደደነገጥኩኝ ላለፉት ሀያ ዓመታት መጽሐፎቻቸውን አብዛኛውን እኔ ያሳተምኩት እና አንድ የማየው ነገር የሰሩትን ስራ ላይ አይደለም ጭንቅላታቸው ብዙ ጊዜ የሚ ጠፋው፣ ወይም ሀሳባቸው የሚያተኩረው ገና አሁን እየሰሩት ያሉት ላይ ነው። ከጨረሱት በኋላ ወደሚቀጥለው ነው የሚሄዱት። በዚህ ነው በየጊዜው ትላልቅ ስራዎችን ለመስራት የቻሉት። አንዳንዶቻችን አንድ ስራ ይዘን እሱ ላይ አስር አመት ስለሱ ስናወራ እሳቸው ግን ጥለው እንሄደዋል የሚቀጥለው ላይ እና ትልቁ ነገር ከሳቸው የተማርኩት ይህንን ነው። በለንደን የኢትዮጵያ ቅርስ ማበልጸጊያ ማህበር ሊቀመንበር አቶ አለባቸው ደሳለኝም አለኝም ስለ ፕሮፌሰር ሪቻርድ ፓንክረስት ብዙ ትዝታዎች አሏቸው። በጣም የሚገርምሽ ፕሮፌሰር ከተግባባን በኋላ ማለት ነው። ቤታቸው ሄጄ ከመቶ ሀምሳ ከሁለት መቶ በላይ የሚሆን ፎቶግራፍ ይሆናል ያነሳኋቸው በተለያየ ሁኔታ ቤታቸው ምግብ ሲያበስሉ ሳይቀር እስቲ ምግብ ያብስሉና ያቅርቡልኝ፣ እኔ መብላት ፈልጋለሁ በርሶ የተሰራ ብያቸው፣ ታ ፓንክረስትም ነበሩ እሳቸው እየሳቁባቸው ያንን ሁሉ እንቁላል ጠብሰውም ብለው ሁሉ ሲያቀርቡልኝ እሱን ሁሉ በፎቶግራፍ ቀርጫለሁ እና ከዚያም በተረፈ የእሳቸውን የህይወት ታሪክ ብቻ ሳይሆን በተለያዩ ሁኔታዎች ባገኘኋቸው በተለይ የለንደን ደብረ ሲሆን ቤተ ክርስቲያን ውስጥ ለፆለት መጥተው በነበረበት ወቅት እዚያው ከቀሳውስቶቹም ጋር አብረው የነበሩትን እዚያ ጾለት ሲያደርጉም ሁሉ በቪዲዮም ቀርጫቸዋለው። በኢትዮጵያ ሚሌኒየም በለንደን ባከበርንበት ወቅትም እሳቸው የክብር እንግዳ ሆነው በዚህ በኢትዮጵያ ኮሚኒቲ ውስጥ ተጠርተው መጥተው ቢያንስ አስራ ሁለት ሺህ ኢትዮጵያያኖች በሚገኙበት በትራቫልጋር ስኩዌር አደባባይ ላይ ወተው በስደት ሀገር ለሚገኙ ኢትዮጵያኖች ትልቅ የሆነ ታሪካዊ የሆነ ንግግር ያደረጉ ናቸው። እንደ ፕሮፌሰር ሪቻርድ ፓ ክረስትን የመሰሉ ታላላቅ በኢትዮጵያ ፍቅር የተማረኩ የታሪክ ምሁራኖችን ማጣት ለእኛ ትውልድ አሳዛኝ ነው የሚሆነው። የአንድ ሴት ልጅና የአንድ ወንድ ልጅ አባት የሆኑት ታዋቂው የታሪክ ተመራማሪ ፕሮፌሰር ሪቻርድ ፓንክረስት ባደረባቸው የሳምባ ህመም አርብ የካቲት 10 ቀን 2017 ዓ ም ጠዋት በ89 ዓመታቸው ከዚህ ዓለም በሞት መሌታቸውን ልጃቸው አሉላ ፓንክረስት የሰጡን መረጃ ያመለክታል። የፕሮፌሰር ሪቻርድ ፓንክረስት አስክሬን በመንበረ ጽባኦት ቅድስት ሥላሴ ካቴድራል የእናታቸው መካነ መቃብር አጠገብ አርፏል። ለባለቤታቸው፣ ለልጆቻቸው፣ ለልጅ ልጆቻቸውና ለወዳጆቻቸው መጽናናትን፣ ለእርሳቸውም እረፍተ ነፍስን እንመኛለን። ቃለ ምልልስ የሰጡንን በሙሉ በዶይቼ ቬለ ስም እያመሰገንኩ የምሰናበተው አዜብ ታደሰ ነኝ። ጤና ይስጥልኝ።